እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ፣ በአትሌቲክስ በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የማራቶን ሩጫ ውድድር ለማካሄድ ቅድመ ዝግጅት መደረጉ ተገለጸ፣ በፈረንሳዩ የአውሮፓ ሀገር አቋራጭ ሻምፒዮና ለውጭ ሀገሮች የሚሮጡ የኢትዮጵያ አትሌቶች አሸነፉ የሚሉና በእግር ኳስ ደግሞ የሀገር ውስጥና የአውሮፓ ፕሪምየር ሊግ ጨዋታዎችን ይዘናል። አብራችሁን ቆዩ። ትላንት በፈረንሳይ ከተማ በሃየርስ በተካሄደው የአውሮፓ አገር አቋራጭ ሻምፒዮና ውድድር በሴቶቹ ለሆላንድ የምትሮጠው ሲፋን ሐሰን፣ በወንዶቹ ለቱርክ የተሰለፈው ኬንያዊ አሊ ካያ በድል አጠናቀዋል። በትላልቆቹ ሴቶች አሸናፊዋ ሲፋን ሐሰን ገና ሲጀመር ነው ተፈትልካ ወጥታ በዚያው ፍጥነት በአንደኝነት የጨረሰችው። ትዕግሥት የማጣቷ ጉዳይ ግን ዋጋ ሊያስከፍላት ይችል እንደነበር መጨረሻው ላይ ተስተውሏል። በሺህ አምስት መቶ በዓለም የነሐስ ሜዳሊያ ተሸላሚዋ ሲፋን አቀበቱ ክፉኛ ተፈታትኗት በጣም ደክማ እንደነበር ራሷም አምናለች። ለስፔን ሯጯ ትርሐስ ገብሬ ሲፋንን ተከትላ መብረር ሞክራ ነበር። እርሷም ተዳክማ በዐሥራ አንደኝነት ነው ያጠናቀቀችው። የእንግሊዟ ኬት አቨሪ ሁለተኛ ሆናለች። በወንዶቹ ዐሥር ኪሎ ሜትር ውድድር ለቱርክ የሮጡት አሊ ካያ እና ፖላት ኬምቦይ የወርቅና ብሩ ሜዳሊያ ወስደዋል። በሶስተኝነት የገባው ለስፔን የተሰለፈው ኢትዮጵያዊው አትሌት አለማየሁ በዛብህ ነው። በወጣት ወንዶች የማነ ብርሃን ክሪፓ ከኢጣሊያ በአንደኝነት ገብቷል። ፋቢየን ፓልኮ ከፈረንሳይ ሁለተኛ፣ ኤልማዲ ማዲ ከስፔን ሶስተኛ። የአውሮፓን አገር አቋራሽ ሻምፒዮና ዜና በዚሁ ላብቃና ወደ አዲስ አበባ ልውሰዳችሁ። በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የማራቶን ሩጫ ውድድር ለማድረግ ቅድመ ዝግጅት መደረጉ ተገልጿል። ይለናል ተባባሪ አዘጋጅ ገዛሃኝ ጽዮን መስቀል። መቀጠል ትችላለ ገዛሃኝ። ኢትዮጵያ ውስጥ ወደፊት በሚመረጥ ከተማ ወይም ስፍራ የሚሰየም ዓለም አቀፍ ደረጃውን የጠበቀ አመታዊ የማራቶን ውድድር ለማካሄድ በዝግጅት ላይ መሆኑን አትሌት ገዛሃኝ አበራ ገልጿል። አትሌት ገዛሃኝ እንደተናገረው ከትዳር አጋሩ ከአትሌት ልፍነሽ አለሙ ጋር ዓለም አቀፍ ደረጃውን የጠበቀ ማራቶን ውድድር ለማዘጋጀት ቅድመ ዝግጅቱን መደረጉን አስረድቷል። ዝግጅቱን ከባለቤቱ ጋር ለማዘጋጀት የተነሳሱትም ካለፉት ሀያ አምስት ዓመታት ወዲህ የምናስናቸው በመላው ዓለም የተደራረሰው አብዛኛዎቹ አትሌቶች የተወለዱበት በአርሲና በአካባቢው ውድድሩን ለማድረግ ነው። እኔና የልጆቼን እናት ጨምሮ ደራርቱና ፋጡማ ሀይልና ቀነኒሳ እንዲሁም እህትማማቾቹ እነ እጅጋየሁ ጥሩነሽና ገንዘቤ የዲባባዎች፣ ሌሎችም በተወለዱበት በቆጂ እና በአካባቢው መታሰቢያ እንዲሆን ውድድሩን ለማድረግ ነው። በዚህ አመት በ15 ወይም በግማሽ ማራቶን በ21 ኪሎ ሜትር ለማስጀመር ቅድመን ደፉንም የተናገረው በዚህ በቀጣይ ግን አመታዊ የማራቶን ውድድር ሆኖ ይቀጥላል ብሏል። በዚህ ዙሪያ ገዛኸኝ በአጭሩ እንዲህ ይላል። ትናንትና አለማትን ዞረን ስንወዳደር የነበረው ስና የነበረውን ውድድሮች አገራችንን ላይ ማየት ለእኛ ትልቅ ቦታ አለው ብዬ አስባለሁ። አስተማማኝ መሰረት ያለው የማራቶን ውድድር እናስጀምራለን። ዓለም አቀፍና አገር በቀል ድርጅቶች ባለ ድርሻ አካላትም እንዲሆኑ እናስተባብራለን። በዚህም ሂደት ወደፊት እንደ ሌሎቹ ለንደን ማራቶን፣ ቦስቶንና ኒውዮርክ ማራቶን ሲሉ የሚታወቅ ዘመን ተሻጋሪ የውድድር መድረክ እንዲሆንም እንሰራለን ብሏል። ለአትሌት ገዛይ አመሰግናለሁ። በእግር ኳሱ ስፖርት ዜና በሰላሳ ስምንተኛው የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና ውድድር ምክንያት ለአርባ ቀናት ተቋርጦ የቆየው የ2008 ዓ.ም የኢትዮጵያ ፕሪምየር ሊግ ከቆመበት ሁለተኛ ሳምንት ጨዋታ ተጀምሯል፣ ይለናል አሁንም ገዛሀኝ በመቀጠል ትናንት በአዲስ አበባ ስታዲዮም ከተደረጉት ሁለት ጨዋታዎች የመከላከያና ደደቢቱ የከፍተኛ የመሸናነፍ ፉክክር ታይቶበታል። የደደቢቱ ሳሙኤል ሳኑሚ ሁለቱን ሲያስቆጥር ታይት ጻዱ ወደ መጨረሻው አካባቢ አንድ ጎል አክሎ በደደቢት ሶስት ለሁለት አሸናፊነት ተጠናቋል። ኢንዴርታ ምን ይልህ ወንድሙ ናቸው የመከላከያን ሁለት ጎሎች ያስመዘገቡት። ከዚህኛው ጨዋታ ቀደም ሲልም የኢትዮጵያ ቡና እና አዳማ ከነማ አንድ አቻ ተለያይተዋል። ለአዳማ ከነማ ታፈሰ ተስፋዬ፣ ለኢትዮጵያ ቡና ደግሞ ዳቶት ስሳኑ አስቆጥረዋል። ከትናንት በስቲያ ከተደረጉት የጨዋታዎች መካከልም ሐዋሳ ከነማ ሆሳና ከነማን አራት ለሶስት፣ ሲዳማ ቡና ድሬዳዋ ከነማን ሁለት ለአንድ ረትተዋል። ሌሎች ጨዋታዎችም ተካሂደዋል። አዳማ ከነማና ደደቢት በሶስት ጨዋታ ሰባት ነጥብ ሰብስበው በጎል ተበላልጠው ፕሪምየር ሊጉን አንደኛና ሁለተኛ በመሆን መምራት ጀምረዋል። የዘንድሮዎቹ አዳዲስ ገቢዎች ድሬዳዋ ከነማ እና ሆሳና ከነማ እስካሁን አላሸነፉም። አስራ ሶስተኛ እና አስራ አራተኛ ግርጌ ላይ ናቸው። በዚሁ አጠቃለላለሁ። ሰለሞን አመሰግናለሁ። ወደ አውሮፓ ስንሸጋገር አስራ ስድስተኛውን ሳምንት ያከናወነውን የእንግሊዙን ፕሪምየር ሊግ ውጤቶች እናገኛለን አርሰናልና ማንቸስተር ሲቲ ድል ቀንቷቸዋል አርሰናል አስተን ቪላን ሶስት ለአንድ የረታበት ጨዋታ ብዙዎችን አስደስቷል ማንቸስተር ሲቲ ሁለት ለአንድ ያሸነፈው ስዋንሲ ሲቲን ነው ደጋፊዎቹ ደስተኛ ያልሆኑበት ማንቸስተር ዩናይትድ ደግሞ በዚህኛው ሳምንት እንደገና ሁለት ለአንድ ተሸንፏል አርሰናል የደረጃ ሰንጠረዡን መምራት ይዟል። ማንቸስተር ሲቲ እና ሌስተር ሲቲ በእኩል 32 ነጥብ በጎል ተበላልጠው ሁለተኛና ሦስተኛ ናቸው። ዛሬ ማታ ከአንድ ሰዓት በኋላ ቼልሲና ሌስተር ሲቲ ይጫወታሉ። በተለይ ሌስተር ሲቲ ካሸነፈ የአርሰናል የደረጃ መሪነት የሚቆየው ለ24 ሰዓት ብቻ ይሆናል ማለት ነው። በስፔን ላሊጋ መሪው ባርሴሎና ያለፉትን ሁለት ጨዋታዎች እኩል ተለያይቶ ነጥብ በመጣሉ ብቻውን ከመሮጥ ገርገብ ብሏል። አትሌቲኮ ማድሪድ አትሌቲኮ ቢልባውን ሁለት ለዜሮ በመርታት ነጥቡን ከባርሴሎና ጋር አስተካክሏል። በእኩል ሰላሳ አምስት ነጥብ መሪነቱን ይጋራሉ። በጎል ግን ባርሴሎና ይበልጣል። ሪያል ማድሪድ በቪያሪያል አንድ ለባዶ በመሸነፉ ባለበት ሰላሳ ነጥብ ላይ ሦስተኛ ነው። በዙሉ አብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።